You, are America Dims, Radio Tavernum. A lot of things have happened since the last time we spoke. Some of them are funny. Some of them ain't no joke. Zare, the United States, Yams Ghana can ስለሆነው መልካም ነገር ሁሉ ምስጋና የምስጋና ቀንን ለምታከብሩ ሁሉ እንኳን አደረሳችሁ መልካም በዓል። በ ሁለት በ አምስት ና በ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይት ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ይህ ሐሙስ ህዳር ዝግጅታችን ጀመረ ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና አዳንች ፍሳየነን መንግሥታቸው ሕግና ሥርዓትን ለማስከበር መቁረጡን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ሌሎች ፓርቲዎች ብልጽግና ፓርቲን በመክሰስ ሳይሆን አማራጭ ሐሳብ በማምጣት እንዲሞግቱንና ለኢትዮጵያ ህዝብ አማራጭ ሐሳብ ይዘው እንዲቀርቡ በዚሁ አጋጣሚ ጥሪዬን ላቀርብላቸው እፈልጋለሁ። በአብይ ርብስ ዘገባ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እና በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በምዕራብ ሸዋ ዞን ጀልዱ ወረዳ ውስጥ ሁለት የመንግሥት ባለሥልጣናት መገደላቸውን የሟቾቹ ቤተሰቦች ለአሜሪካ ድምፅ ተናግረዋል። የዞኑ ኮሚኒኬሽንስ ጉዳይ ጽህፈት ቤት የገዳዮቹ ማንነት አለመታወቁን ገልጸዋል። ፀሐይ ዳምጠው ከአዲስ አበባ ዝርዝራላት የምዕራብ ሸዋ ዞን ጀልዱ ወረዳ ምክትል አስተዳዳሪ አቶ ረጋን የከበበውና በወረዳው የኦሮሞ ዲሞክራሲያዊ ፓርቲ የፖለቲካና ከተማ ዘርፍ አደረጃጀት ኃላፊ ነበሩ። ማክሰኞ ዕለት ወደ ማምሻው አስራ ሁለት ሰዓት አካባቢ ማንነታቸው ባልታወቁ ሰዎች ተተኩሶባቸው መገደላቸውን ቤተሰቦቻቸው ለአሜሪካ ድምጽ ራዲዮ ገልጿል። ቤተሰቦቻቸው እንደነገሩኝ ሁለቱም ሰዎች በተመቱበት ወቅት ሰዎች ደርሶላቸው ነበር፣ ግን ገዳዮቹ ፊታቸውን ሸፍነው ስለነበሩ ለመለየት አልተቻለም። እየተኮሱ ወደ ጫካ ገብተው አምልጠዋል ብሏል። የምዕራብ ሸዋ ዞን ኮሚኒኬሽን ጽፈት ቤት ኃላፊ አቶ ጉታ ባልቻ ለአሜሪካ ድምጽ በሰጡት ቃል ሰዎቹ ማንነታቸው ባልታወቁ ታጣቂዎች ተገሏል። ግድያው በማን እንደተፈጸመ ለመመርመር አስራ ሶስት ተጠርጣሪዎች ታስረዋል ብሏል። ሄዳር አስራ ስድስት ማታ በግምት አስራ ሁለት ሰዓት ነው ግድያው የተካሄደው። ሁለቱም ሰዎች ባለስልጣናት ናቸው። የወረዳ ባለስልጣን ማን እንደገደላቸው አይታወቅም። እስካሁን ድረስ የታወቀ ነገር የለም። እየተጣራ ነው። ሊሆን ይችላል ከነዚህ ሰዎች ኋላ ይኖራሉ የሚባሉ ሰዎች ናቸው በጥርጣሬ የተያዙ። አቶ ጉታ አክሎም በመንግስት ባለስልጣናት ላይ ያነጣጠረው ግድያ እየተስፋፋ ነው፣ መንግስት ገዳዮችን ተከታትሎ መያዝ አለበት፣ ለጉዳዩም ትኩረት መስጠት አለበት አሉ። የአቶ ረጋኔ ባለቤት ወይዘሮ መሰረት ጣባ ሁለት ልጆች አብሮ እንዳፈሩ ነግሮኛል። የአቶ ተስፋዬ ባለቤት ወይዘሮ ፍቅሬ አቡ በባለቤታቸው ሰለባ መሆን ሐዘናቸውን ገልጿል። የሟቾች ቤተሰቦች አባት እየገደሉ ቤተሰብ መበተን እየተለመደ መጥቷል። መንግስትና ህብረተሰቡ በጋራ በመሆን ወንጀለኞችን በመከታተል ወደ ህግ እንዲቀርቡ መረባረብ አለባቸው ብሏል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ ካታር ሴራ ትፈጽምብኛለች ሲል የኤርትራ መንግስት ከሰሰ። ኤርትራውያን ተቃዋሚ መሪዎችን በማሰባሰብ ትረዳለች፣ የኤርትራ ወጣቶች በመንግስት ላይ እንዲነሱ ታስተባብራለች፣ በኤርትራ ሙስሊም ተቃዋሚዎች ላይ ሃይማኖታዊ ጽንፈኝነት እንዲሰፍን ታደርጋለች፣ በኤርትራውያን መካከል የዘር ጥላቻ እንዲኖር ትሰራለች የሚሉት የኤርትራ መንግስት ከከሰሰባቸው ነጥቦች መካከል ናቸው። በምስራቅ ኮንጎ ዲሞክራሲያዊ ሪፑብሊክ በሁለት የኢቦላ የህክምና ማዕከሎች ላይ በደረሰ ጥቃት ሶስት የረድኤት ሰራተኞች መገደላቸውን የተባበሩት መንግስታት ድርጅት የጤና ጥበቃ ባለሥልጣኖች ገልጸዋል። የዓለም የጤና ድርጅት በገለጸው መሠረት ሦስቱ ሰራተኞች የተገደሉት ማይ ማይ የተባለው ተዋጊ ቡድን አማጽያን የተባበሩት መንግስታት ድርጅት የጤና አገልግሎት በሚያንቀሳቅሰው ማዕከል ላይ ዛሬ ማለዳ ጥቃት በከፈቱበት ወቅት ነው። ጥቃቱ የደረሰው በኢቦላ ሕክምና የተሰማሩ ሰራተኞች በሚኖሩበት ቢያካቶ በተባለ በኢቱሪ ክፍለ ሀገር በሚገኝ ከተማ ላይ ነው። ማንጊና በተባለች ከተማም ሌላ ጥቃት ለማድረስ ተሞክሮ ለመከላከል እንደተቻለ ታውቋል። የዓለም አቀፍ የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ገብረ ኢየሱስ በተፈጸመው ግድያ ሐዘናቸውን ገልጸዋል። እንዲህ አይነቱ ሁኔታ እንዳይደርስ የነበረውን ስጋት እውን በመሆኑ ልባችን ተሰብሯል ሲሉ ሐዘናቸውን ገልጸዋል። አሁን ትኩረታችን የቆሰሉትን መንከባከብና በሌሎች አካባቢዎች ያሉትን ሰራተኞች ደህንነት መጠበቅ ላይ ነው ብለዋል። ሰሜን ኮሪያ ሚሳይል ሳይሆን አይቀርም የተባለ መሳሪያ ለሙከራ ተኩሳለች። የፊታችን ታህሳስ ከማብቃቱ በፊት ስለ ኒውክለር ጉዳይ ለመነጋገር ያስቀመጠችው የጊዜ ገደብ ከመድረሱ ሳምንታት በቀሩበት ወቅት ነው ሙከራውን ያደረገችው ሰሜን ኮሪያ በቀጠናው የሰዓት አቆጣጠር ከምሽቱ አሥራ አንድ ሰዓት ላይ ከደቡብ ሃምኪዮንግ ክፍለ ሀገር በምስራቃዊ ጠረፏ ወደሚገኘው ባህር መተኮሷን የደቡብ ኮሪያ ጦር ባወጣው መግለጫ አስታውቋል። መሳሪያው ምን ያህል ርቀት እንደተምዘገዘገና አይነቱ ምን እንደሆነ መግለጫው አልገለጸም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሆንግ ኮንግ የሰብአዊ መብት ጉዳይ ላይ ህግ መፈረማቸውን አስመልክቶ ጠንካራ ተቃውሞ ለመግለጽ ስትል ቻይና በጅንግ ያሉትን የአሜሪካ አምባሳደር ጠርታ ማነጋገሯ ታውቋል። ድርጊቱ በቻይና የውስጡ ጉዳይ ላይ ጣልቃ መግባት ነው ሲሉ የቻይና ምክትል የውጭ ጉዳይ ሚኒስትር ሌ ችንግ ለአምባሳደር ቴሪ ብራንስታድ ማሳወቃቸው ተገልጿል። አንድ የቻይና የውጭ ጉዳይ ሚኒስቴር መግለጫ ከባድ የዓለም አቀፍ ሕግ ጥሰት ነው ብሎታል። በዩናይትድ ስቴትስ እና በቻይና ግንኙነት ላይ የባሰ ጉዳት እንዳይደርስ ዋሽንግተን የተፈረመውን ውል ከመተግበር እንድትቆጠብ በመጠየቅ የቻይና ባለሥልጣን አሳስበዋል። ቻይና ብታስጠነቅቅም ትራምፕ ሆንግ ኮንግ የሚካሄደውን የዲሞክራሲ ደጋፊ ተቃውሞን የሚደግፉ ሁለት የተለያዩ ሕጎችን ትላንት ፈርመዋል። የዩናይትድ ስቴትስ የተወካዮችና የሕግ መወሰኛ ምክር ቤቶች ባለፈው ሳምንት ሁለቱን ሕጎች በከፍተኛ ድምፅ አጽድቀዋል። አልቤኒያ ላይ በደረሰው ከባድ የምድር ንዝረት የሞተው ሰው ቁጥር ቢያንስ 41 መድረሱ ዛሬ ተገልጿል። ዛሬ ዘጠኝ አስከሬኖችን ከፍርስራሽ ስር አሳሾች አውጥተዋል። ከትናንት በስቲያ ከደረሰው ከባድ ርዕደ ምድር በደረሰው ከባድ ርዕደ ምድር ምክንያት ከጠፋው በሕይወት የሚገኝ ሰው የመኖሩ ተስፋ እየመነመነ ነው ተብሏል። ከሰላሳ ዓመታት በላይ ለሆነ ጊዜ ሀገሪቱ ይህን ያህል አስከፊ ርዕደ ምድር ገጥሟት አያውቅም ተብሏል። ቱማኔ ከተማ ውስጥ ጠፍቷል ከተባ ጠፍተዋል ከተባሉት የመጨረሻዎቹ ሰዎች አስከሬኖች ከተገኙ በኋላ የማዳን ስራው እንዲቆም ባለስልጣኖች አዘዋል። በአደጋው እጅግ የተጎዳችው ከተማ ቱማኔ እንደነበረችና ሀያ ሶስት ሰዎች እንደሞቱባት ተገልጿል። ከሀያ ሶስቱ ሰባቱ የአንድ ቤተሰብ አባላት መሆናቸው ተዘግቧል። በመጨረሻም የዩናይትድ ስቴትስ የአገር ውስጥ ደህንነት ጥበቃ ሚኒስቴር ባለፈው አመት በወጣው ጠንካራ የኢሚግሬሽን ፖሊሲ መሰረት የተነጣጠሉት ፍልሰተኛ ቤተሰቦችን በሚገባ ለይቶ ለማግኘት የሚያስችለው የቴክኖሎጂ ብቃት እንደሌለው ትላንት በወጣ ዘገባ ተገልጿል። ዘገባውን ይፋ ያደረጉት የአገልግሎቱ ዋና ተቆጣጣሪ ናቸው። የዋናው ተቆጣጣሪ መስሪያ ቤት በኢሚግሬሽኑ ፖሊሲ መሰረት የተነጣጠሉት ቤተሰቦች አጠቃላይ ቁጥር ምን ያህል እንደሆነ ለማረጋገጥ አልተቻለም። በወጣው ጠንካራ የኢሚግሬሽን ፖሊሲ ምክንያት እያንዳንዱ ድንበር ጥሶ የገባ ጎልማሳ ልጆች ያላቸውም ጭምር በወንጀል ተከሰዋል። ውጤቱ ታዲያ ቤተሰቦችን በገቡበት ድንበር ላይ መነጣጠል አስከተለ። የአገር ውስጥ የደህንነት ጥበቃ ሚኒስቴር ፖሊሲውን በተግባር ላይ ለሚያውሉት ሰራተኞች በቂ መመሪያ እንዳልሰጠ የወጣው ዘገባ ጠቁመዋል። በዘገባው መሰረት 3014 የሚሆኑ ልጆች በገቡበት ድንበር ላይ ከቤተሰቦቻቸው ተነጣጥለዋል። የዋናው ተቆጣጣሪ መስሪያ ቤት መርማሪዎች ለይተው ለማግኘት የቻሉት ግን አንድ ሺ አራት መቶቹን ብቻ ነው ተብሏል። አድማጮች፣ የምሽቱ ዜናችን ሲላ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 18 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ በአሃዱ ሬዲዮ 94 ነጥብ 3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የቻይናው ግዙፍ የኢንተርኔት ላይ ገበያ አሊባባ መስራችና የቀድሞ ሊቀመንበር ከሰሞኑ አዲስ አበባ ተገኝተው ከመንግሥት ባለሥልጣናት ጋር መክረዋል። ኤሌክትሮኒክ ላይ ስለተመሠረተ የንግድ ልውውጥ እያወራን የመሠረተ ልማቱ ቆንጆ ኢንተርኔት፣ የማይቆራረጥ ኢንተርኔት፣ የማይቆራረጥ መብራት እንዲኖር አብረን ከጎን ካልሰራን የምንሠራው ነገር ሁሉ መና ነው የሚቀሩት ሰለሞን ሙሉጌታ ካሳ የቴክኖሎጂ ስትራቴጂስትና ቴክኖሎጂ ተኮር የቴሌቪዥን ዝግጅትም አስተናጋጅ ነው፤ በትንታኔው ይሳተፋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ሌሎች ፓርቲዎች ብልጽግና ፓርቲን በመክሰስ ሳይሆን አማራጭ ሐሳብ በማምጣት ይሞግቱን ሲሉ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። መንግሥታቸው ሕግና ስርዓትን ለማስከበር መቁረጡንም ተናግረዋል። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ሕዝብ ያስተላለፉትን መልእክት የተከታተለው እስክንድር ፍሬው ዘገባ ልኮልናል። የኢህአዴግ ሊቀመንበርና የ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ መልእክት ያስተላለፉት የግንባሩን መዋሃድና የብልጽግናን ፓርቲ መመስረት አስመልክተው ነው። መልእክታቸው ግን ውህደቱን ለሚተቹ ምላሽ የሰጡበት፣ የእርሳቸውንና የፓርቲያቸውን እይታ የሚያብራሩበት ጭምር ነው። አንዳንድ ኃይሎች ይህ አዲሱ የብልጽግና ፓርቲ አህዳዊ ስርዓትን የሚያመጣ፣ የፌዴራል ስርዓትን የሚያጠፋ የሚል አሉባልታ ሲነገሩ ይደመጣል ይሁንና በፕሮግራማችን ላይ በግልጽ እንዳስቀመጥ ነው የብልጽግና ፓርቲ ህብረ ብሔራዊት ፌዴራላዊት ዴሞክራሲያዊት ኢትዮጵያን የሚያጠናክር የሚገነባ እንጂ የማያፈርስ መሆኑን በንግግር ብቻ ሳይሆን በፕሮግራማችንን ጭምር ያካተት ነው መሆኑን እየገለጽ ሌሎች ፓርቲዎች ብልጽግና ፓርቲን በመክሰስ ሳይሆን አማራጭ ሀሳብ በማምጣት እንዲሞግቱንና ለኢትዮጵያ ሕዝብ አማራጭ ሀሳብ ይዘው እንዲቀርቡ በዚሁ አጋጣሚ ጥሬን ላቀርብላቸው ፈልጋለሁ። ውህደቱን በተመለከተ የድጋፍና የተቃውሞ አስተያየቶች እየተሰጡ በቀጠሉበት ወቅትም ነው ጠቅላይ ሚኒስትሩ መልእክቱን ያስተላለፉት። የጠቅላይ ሚኒስትሩ ተቃዋሚዎች ከሚያነሷቸው ነጥቦች አንዱ ደግሞ የተዋሃደው ፓርቲ በለውጡ እንቅስቃሴ ወቅት የተነሱ ጥያቄዎችን አይመልስም የሚል ነው። እነዚህን ለመሳሰሉት ትችቶች የተሰጠ ምላሽ የሚመስለው የጠቅላይ ሚኒስትሩ ማብራሪያ ግን ተግባራዊ እንቅስቃሴ እንደሚጀመር የገለጹበት ነው። የብልጽግና ፓርቲ መሰረቱ በኦሮሚያ ክልል የቄሮን ትግል በአማራ ክልል የፋኖን ትግል በደቡብ ዘርማ እና ሌሎች ወጣት አደረጃጀቶች በጋር ያደረጉትን ትግል ከተረት ተረት ወደ እውነተኛ ብልጽግናና ሰላም ዴሞክራሲያዊና አንድነት ለማሸጋገር የተደረገ ሂደት መሆኑ ታምኖ ቄሮዎች፣ ፋኖዎች እንኳን ደስ ያላችሁ የታገላችሁበት ፓርቲያችሁ ተመስርቷል። ከፓርቲያችሁ ጋር ሆናችሁ ስታነሱ የነበረውን ጥያቄ ወደ ተግባር እንዲመለስ አስፈላጊውን ጥረት እንድታደርጉ ጥሪ ላቀርብላችሁ እፈልጋለሁ። ከዚሁ ጋር ተያይዞ ድርጅታችን የፋኖንና የቄሮን ትግል የሚያስታውስ የተግባር ማስታወሻ እንደሚያስቀምጥ ሳበስርላችሁ በታላቅ ደስታ ነው። በብልጽግና ፓርቲ የሚመራው መንግስት ህግና ሥርዓትን ለማስከበር መቁረጡንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ብልጽግና ፓርቲ ስራ አስፈጻሚ አባላት በሰሞኑ ባደረጉት ውይይት ኢትዮጵያ ውስጥ የህግ ልዕልናን የማረጋገጥና ህግ የማስከበር ጉዳይ ዋነኛ አጀንዳ ሆኖ ተነስቷል ከእንግዲህ በኋላ ኢትዮጵያ ውስጥ ማንኛውም ሰው ሀሳብ ካለው በሀሳብ ገበያ ውስጥ አሳምኖ ስልጣን ከመያዝ ውጪ በኃይል እና ትክክል ባልሆነ መንገድ የህዝብን ሰላም የሚያውክ ከሆነ መንግስት ህጋዊ እርምጃ በመውሰድ የህግ ልዕልና እንደሚያረጋግጥ ፓርቲያችን ለህግ ልዕልና አበክሮ እንደሚሰራ የተግባባን መሆናችንን ልገልጽላችሁ እወዳለሁ ከአራቱ የኢህአዴግ አባል ድርጅቶች ሶስቱና አጋር ድርጅቶች የብልጽግናን ፓርቲ ለመቀላቀል ወስነዋል። ህወሓት ግን ውህደቱን መቃወሙ ይታወሳል። በቅርቡ እንደሚካሄድ የሚጠበቀው የዚህ ፓርቲ ጉባኤ የተለየ ውሳኔ ካልወሰነ በስተቀርም ከብልጽግና ፓርቲ ጋር እንደማይቀጥል ግልጽ ሆኗል። ጠቅላይ ሚኒስትር አብይ አህመድ በዛሬው መልእክታቸው ይህንን ጉዳይ አላነሱም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። እስክንድርን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ የብልጽግና ፓርቲን ለመቀላቀል ዛሬ ባካሄደው አስቸኳይ ጉባኤው በሙሉ ድምፅ ማጽደቁን አስታወቀ። ይህ ኤዴን ለሀገራዊ ውህደት ፓርቲ የጥናቱ ማዕከልና ተምሳሌት መሆኑን የንቅናቄው ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ከደቂቃዎች በፊት በሰጡት መግለጫ ተናግረዋል። ዮናታን ዘብዲዮስ ተጨማሪ አለው። የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻም የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ፓርቲ ንቅናቄ ደኢህዴን ከአዲሱ ብልጽግና ፓርቲ ጋር ለመዋሄድ ዛሬ በአካሄደው አስቸኳይና ልዩ ጠቅላላ ጉባኤ በሙሉ ድምፅ ማጽደቁን አስታውቀዋል። ይህም ጉባኤ ስንጠራ በዋነኝነት በተዘጋጀው ከውህደቱ ጋር ተያያዥነት ባላቸው ጉዳዮች ከዛ በተጨማሪም ደግሞ አንኳር አንኳር በሆኑ በውህድ ፓርቲ በሚመራባቸው ፕሮግራሞች እና በመተዳደሪያ ደንቦቹ ላይ አንኳር አንኳር በሆኑ ጉዳዮች ላይ ጉባኤተኛው ግንዛቤ እና ሀሳቦቹን እንዲጨብጥ ምክንያቱም የተለያዩ ብዥታዎች እና ግልጸኝነ የሚጎላቸው የተዛቡ መረጃ ፍሰቶች ስላሉ የሚታገሉ አባላት በጉዳዩ ላይ ግንዛቤ እንዲጨብጡ አቅም እንዲያገኙ ለማድረግ እንዲያስችል እነዚህ የያዙ ሀሳቦች በዝርዝር ሰነድ ተዘጋጅቶ ለጉባኤተኛው ፕሬዘንት ተደርጎ እነዚህ ጉባኤተኞች ደግሞ በአስር ቡድን ተከፋፍለው በየቡድኖቻቸው ሀሳቦቹ ላይ ግልፀኝነት እንዲፈጥሩ ጥያቄ እንዲያነሱ በሚያስችል መንገድ በየቡድናቸው ውይይት አድርጎ በየቡድናቸው ውይይት ካድርጎ በኋላም ደግሞ በውህደቱ አስፈላጊነት ላይ የየራሳቸውን አቋም ይዞ የመጡበትና በአጠቃላይ ደግሞ በጋራ መድረካችን ወስደን ስናይ ሁሉም የጉባኤ አባላት ውህደቱ አስፈላጊነት ላይ ቀጥሎ ተጠናክሮ መሄድ በሚገባቸው ድርጅታዊ ጉዳዮች ላይ የጋራ አቋም ይዞ ጉባኤተኛው በሙሉ ድምፅ ውህደቱን ያጸደቀበት የብልጽግና ፓርቲ የትግል ጉዞ የአባሉ የአመራሩና አጠቃላይ ሕዝቡን በዚህ ጉዳይ ላይ ሊሳተፍ የሚችልበት ሁኔታና ትልቅ መነሳሳት እና ለውጡ ወደ ትክክለኛ የእድገት ጎዳና ውስጥ እንዲሄድ በማድረግ ህዝቡ የሚጠይቀውን ህዝቡ የሚፈልገውን ያለውን አዳዲስ የለውጥ ፍላጎቶች ታሳቢ ያደረገ እንቅስቃሴ ውስጥ መግባት የሚያስችል ታሪካዊ ጉባኤ ነው ማለት ነው። ስለዚህ ጉባኤው በስኬት ያጠናቀቅንበት ሁኔታ ነው ያለው ማለት ነው። አቶ መገስ አራቱ ብሔራዊ ድርጅቶች ቀደም ሲል ስለ ፓርቲዎቹ ውደት ውይይት ማድረጋቸውን አንስተው በፓርቲዎቹ መካከል የአቋም ልዩነት አለመኖሩን እንዲሁም ከህይዋት ጋር በተያያዘ ስለሚነሱ ሀሳቦችም የሚከተለውን ሀሳብ በመግለጫቸው አንስተዋል። ውደቱ እጅግ አስፈላጊ ነው። ህዝቡ የሚፈልገውን ጥያቄና ፍላጎት ታሳቢ ያደረገ የፓርቲ መልስ ይፈልጋል። ስለዚህ ውህደቱ አስፈላጊነቱን እስከተማመን ድረስ ደግሞ ከጊዜ አንፃር ከዚህ በላይ ጊዜ መውሰድ የለበትም። እንደውም ውህደቱ ከልክ በላይ ጊዜ ወስደዋል፣ አላስፈላጊ መዘገየት ተፈጥሮበታል። ስለዚህ እነዚህ ጉዳዮች ላይ እስከተስማማን ድረስ በውህደቱ ላይ ፈጥነን መሄድ መቻል አለብን የሚል ሀሳብ ስላለ በህወሓት በኩል ይህንን ጊዜ ወስደን ማየት መቻል አለብን፣ ተጨማሪ ጊዜ ያስፈልገኛል የሚል ሀሳብ አንስቷል ማለት ነው። ስለዚህ ሀሳቡን ካነሱ በኋላ አልተቃወም ዲሞክራሲያዊ ነው በራሱ ስለዚህ እርግጠኛ ነን የህዋትም አጠቃላይ ከተዘረጋው የመታገያ ፕሮግራም ከመተዳደሪያ ደንቡ ጋር ተያይዞ የሚነሱ ጉዳዮችም እነዚህ ሁላችንም በጋራ ይጠቅማል ለህዝብ ይጠቅማል የምንላቸውን ጉዳዮች ነው ይዘን ልንታገል የሚገባው እና እነዚህ ፕሮግራሞችም ደግሞ በዚህ መንገድ ተቃዝጾ የመጡ ከመሆናቸው ጋር ተያይዞ የሚያነሷቸው ኮንሰርኖች በፕሮግራሙ በመታገያ ፕሮግራሙ በመተዳደሪያ ደንቡም አድሬስ የተደረጉ ከዛ በተጨማሪም ደግሞ እያደገ ሊሄድ የሚችል ነው። ፕሮግራም ይሁን መተዳደሪያ ደንብም እያደገ እየተሻሻለ ሊሄድ የሚችልበት ሁኔታ ነው ያለው። እስከዛሬ ድረስ በምናደርጋቸው ውይይቶችም እነዚህ ጉዳዮች በዚህ መንገድ ክፍት ሆኖ ለሀሳብ ክፍት ሆኖ ለክርክር ክፍት ሆኖ ያሉበት ሁኔታ ነው ያለው። ውህደቱ ከደቡብ ክልል ብሔር ብሔረሰቦችና ህዝቦች ብዝሃነትና የራስን ዕድል በራስ ከመወሰን መፍት ረገድ ለተነሳላቸው ጥያቄ ደኢህዴን ለውህደቱም የጥናት ማዕከልና ተምሳሌት እንዲሁም መነሻ ነው ብሏል። አንዱ የአገራዊ ውህድ ፓርቲው ጥናት ቤንችማርኩ ደኢህዴን ነው፣ የደቡብ ኢትዮጵያ ህዝቦች ናቸው። ምክንያቱም ባለፉት 27 28 ዓመታት ደኢህዴን የክልሉን ህዝቦች አደራጅቶ በመታገሉ እየወደቀ የተነሳ ትልቅ ተሞክሮ አትርፏል። ደቡብ 56 ማንነቶችን ይዞ በመመራበት ሂደት ውስጥ አንድ ወጥ ፓርቲ ነው ንግር ነገር ግን እነዚህ ብዛነቶች ለመምራት ያስቸግረው ነገር የለም። በእርግጥ በራሱ የሚፈትናቸው እና ቻሌንጅ የሚያደርጓቸው ጉዳዮች ቢኖሩም እነዚህን በትግል እየፈታ እያስተካከለ መጥቶ ዛሬ ኢትዮጵያ ውስጥ ያለ የተለያዩ አጋር ፓርቲዎች የኢህአዴግ ድርጅቶች ወደ አንድ ውህድ ፓርቲ መጥቶ እንዲታገሉ ከማድረግ አንጻር የደሄደን ተሞክሮ ጥሩ ምሳሌ ሆኖ የቀረብበት ሁኔታ ነው ያለ። ስለዚህ አስጠብቆ ከምናስቀጥልባቸው ጉዳዮች ውስጥ በፌዴራላዊ ዲሞክራሲያዊ ስርዓት ውስጥ የራስን በራስ የማስተዳደር ማንነቶች ተከብሮ እንዲቀጥሉ የማድረግ ጉዳይ አሁንም የቀጣይ የትግሉ አንዱ አካል ይሆናል ማለት ነው። ይሄ በቀጣይ በብልጽግና የትግል ፕሮግራም ውስጥ በግልጽ ተቀምጧል ማለት ነው። አንዱ እሱ ነው። በሌላ መንገድም ደግሞ ብዝሃነታችንን ብቻ በማጉላት አገራዊ ህብረታችን እና አንድነታችን እንዲሳሳ አድርጓል። ያለፉት ጊዜት ማለት ይህንን ይሉንታ ሳይዘን በተገቢው ለማረም መዘጋጀት መቻላለን። ትናንት የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓና የአማራ ዲሞክራሲያዊ ፓርቲ አዴፓ ከብልጽግና ፓርቲ ጋር ለመዋሃድ በሙሉ ድምፅ ማጽደቃቸው ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በምዕራብ ሐረርጌ ዞን ዋና ከተማ ጭሮ አስበተፈሪ የሚገኘው የኦዳ ቡልቱም ዩኒቨርሲቲ ለ15 ቀናት ትምህርት መስጠት እንደሚያቆም አስታውቋል። ዩኒቨርሲቲው እዚህ ውሳኔ ላይ የደረሰው በተማሪዎች መካከል የተፈጠረውን አለመግባባት በተለያዩ መንገዶች ለመፍታት ሞክሮ ስላልተሳካለት መሆኑንም አመልክቷል። ይሁንና 15ቱን ቀናት ዩኒቨርሲቲ ውስጥ ለመቆየት ለሚፈልጉ ምግብና ማደሪያ እንደሚሰጥ ገልጿል። አዲስ ቸኩል ዝርዝሩን ይዟል። ባለፉት ሳምንታት የሀገሪቱን በርካታ ዩኒቨርስቲዎች አዳርሶ የነበረው አለመረጋጋት የጭሮን ወዳቡልቱም ዩኒቨርሲቲም ነካክቶት ነበር። በተማሪዎች መካከል የተፈጠረ መፋጠጥ የመማር ማስተማር ስራውን መስራት እንዳይቻል አድርጎት ቆይቷል። በነኚህ ጊዜያት በማህበራዊ ሚዲያዎች በዩኒቨርሲቲ የሚማሩ ተማሪዎች ጉዳት እንደደረሰባቸው ተደርጎ ሲዘገብ የነበረ ቢሆንም ዩኒቨርሲቲው ግን በፌስቡክ ገጹም ሆነ ዛሬ ከቪኦኤ ጋር በነበረው ቆይታ እነኚህ የጉዳት ወሬዎች ሐሰት ናቸው ይላል። በዩኒቨርሲቲ ውሳኔዎች ዙሪያ የወዳቡልቱም ዩኒቨርሲቲ የውጭና ዓለም አቀፍ ግንኙነት ዳይሬክተር የሆኑት አቶ ፈቃዱ ይልኮን አናገርናቸው ነበር። ሴኔቱ የወሰነው ምንድን ነው እስ ሶስት ውሳኔዎች እዛ ጋር የተቀመጡ አይቼ ነበር በፌስቡክ ገጻችሁ ላይ ምንድን ነው ዩኒቨርሲቲ ዛጋ የወሰነው ለምንድን ነው ይሄንን የወሰነው? እስኪ እሱን ይንገሩኝ እስኪ ከዚህን ጀምር። ያው አገሪቷ ውስጥ በከፍተኛ ትምህርት ተቋማት ውስጥ የተወሰነ ችግሮች ነበሩ፣ እንደ አገሪቷ ማለት ነው። ያው የኛም ዩኒቨርሲቲ አንዱ በሀገሪቷ ውስጥ ካሉ ከፍተኛ ተቋማት አንዱ እንደ መሆኑ ይህ ችግር በተወሰነም ደረጃ ቢሆን ያው ተንጸባርቋል። ችግር በሀገር ሽማግሌዎች፣ በአካባቢው አስተዳደር፣ በዩኒቨርሲቲው ማነጅመንት ለመፍታት ከፍተኛ ጥረት ሲደረግ ነው የቆየው ላለፉት አስራ አምስት ቀናቶች። ነገር ግን ችግሮቹን ለመፍታት የተደረገውን ጥረት ያክል ብዙ ውጤት ሊያሳይ አልቻለም። በተማሪዎቹ መካከል የነበረውን ክፍተት የሚፈለገውን ያክል ማጥበብ አልተቻለም። እና በመጨረሻ ምንድን ነው የተወሰነው? ተማሪዎቹ እረፍት ወስደው ሁሉንም ነገር ከቤተሰቦቻቸው ጋር ተመካክረው ታህሳስ አራት ሁለት ሺ አስራ ሁለት ዓመተ ምህረት ወደ ዩኒቨርሲቲ እንዲመለሱ ነው የወሰነው። ስሜቱ ሁሉም ተማሪዎች ናቸው የሚሄዱት ወይስ መሄድ ያልፈለገ መቆየት ይችላል? አይ መሄድ ያልፈለገ አይ እኔ መሄድ አልፈልግም እዚሁ መቆየት ነው ፈልገው አገሬ ሩቅ ነው የሚል ካለ ግቢ ውስጥ የመቆየት መብት አለው። አገልግሎት ታቀርብሎት አላችሁ? አዎ፣ አገልግሎት ሁሉም አይነት አገልግሎት አለ። ከመማር ማስተማሩ ውጪ ማለት ነው። በተማሪዎች መካከል በተፈጠረው አለመግባባት እስካሁን ድረስ የደረሰ ጉዳት አለ? መቁሰል፣ ሞት ወይ የንብረት ውድመትም ሊሆን ይችላል። የደረሰ ጉዳት ካለ እስኪ እሱን ይገርኝ እስኪ። ዩኒቨርሲቲ ውስጥ ይሄ ነው የሚባል የደረሰ ጉዳት የለም የሞትም ሆነ የአካል ጉዳት ብዙ የከፋ የአካል ጉዳት የደረሰ የለም። ንብረትን የወደማ ያለ አይመስለኝም፣ መረጃ የለኝም ስለ ወደበው ንብረት። በአጠቃላይ ችግሩ ይሄ ወደ ህይወትም መጥፋት ከፍተኛ የንብረት መውደም ከመሸጋገሩ በፊት ነው፣ የጸጥታ አካልም ሆነ የዩኒቨርስቲ አስተዳደር ችግሩን ለመፍታት ጥሩ ነበርና ምንም አይነት ግድመት አልደረሰም። እነማን ናቸው ተማሪዎቹ? እንደዚህ ችግር የፈጠሩባቸው ተማሪዎች እነማን ናቸው? በምክንያት ነው በመካከላቸው ክፍተት ሊፈጠር የቻለው? አይ ተማሪዎቹ እነዚህ ናቸው ብሎ መናገር አይቻልም። ግኛ ባለን መረጃ መሰረት የተወሰነ የፖለቲካ ተልእኮ ያላቸው ተማሪዎች ያስነሱት ነው ብለን እናምናለን። ጥበቃ ማን ነው እያካሄደ ያለው? ዩኒቨርሲቲ ውስጥ ኦሮሚያ ፖሊስ አለ፣ የፌዴራል ፖሊስ አለ፣ መከላከያም አለ። ስለዚህ በቂ ጥበቃ ነው ያለው። በቂ ጥበቃ አለ። በምንም አይነት መልኩ በተማሪዎች መካከል ግጭት ሊፈጠር አይችልም። ግጭት ለመፍጠር በተሞከረበትም ጊዜ ነገሩ ወዲያው ነው በቁጥጥር ስር የዋለው። ብዙ ጊዜ በተለያዩ ሶሻል ሚዲያዎች በዩኒቨርሲቲያችንን አስመልክቶ የሚነገሩ ነገሮች አሉ። ስለዚህ እነዚህ ሙሉ በሙሉ ውሸት መሆናቸውን ላረጋግጥልህ ፈልጋለሁ። እኛ ግቢ በተማሪ ሕይወትም ሆነ በአካል ላይ ይህ ነው የሚባል ጉዳት አልደረሰም። እነዛ ነገሮች እንዲጠሩ ህብረተሰቡ ይሄ መረጃ እንዲኖረው ማሳወቅ ፈልጋለን። መረጃው ከደረሰም በኋላ የዩኒቨርሲቲውን ተማሪዎች ለማናገር ያደረግነው ጥረት አልተሳካም። የተማሪዎችን አስተያየት እንዳገኘን የምናስተናግድ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። አሁን ወደ ኬንያ ጉዳይ እናመራለን። የኬንያ ፕሬዚደንት ኡሁሩ ኬንያታ በመንግስትና ተቃዋሚ የፖለቲካ ፓርቲዎች መካከል ስምምነት ያመጣል የተባለውን ሰነድ ዛሬ አጸደቁ። ኬንያታ በመጋቢት ወር በተቀናቃኛቸው ራይላ ኦዲንጋ እና በሳቸው መካከል በተደረገው ስምምነት መሰረት ሲሰናዳ የቆየውን ሰነድ ዛሬ ትላንት ሲያጸድቁ የፖለቲካ መሪዎች ልዩነቱን የሚያገዝፉትን ጉዳዮች ትተው በሚያስማሙ አጀንዳዎች ላይ እንዲያተኩሩ ጥሪ አቅርበዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኳል። ፕሬዚዳንት ኬንያታ በኬንያ ያሉ የፖለቲካ ፓርቲዎችን ያስማማል የተባለውን የመግባቢያ ሰነድ ቢልዲንግ ብሪጅስ ኢኒሽቲቭ አጽድቀዋል። ከዘጠኝ ወር በፊት በፕሬዝዳንት ኬንያታና ተቀናቃኛቸው ራይላው ዲንጋ የተጠነሰሰው ይህ ሰነድ በተለያዩ የማህበረሰብ ክፍሎች ውይይት ሲደረግበት የነበረ ሲሆን በኬንያ ያሉን የፖለቲካ ሹክቻና ማህበራዊ ችግሮች ይፈታል ተብሎ ታምነዋል። ትናንት ይፋ የሆነው ይህ ሰነድ ዘጠኝ አንኳር ነጥቦች አሉት። ይህም ጎጥኝነትን ከሀገሩ ፖለቲካ ማራቅ፣ ሁሉም የማህበረሰቡ አካላት በፖለቲካውም ሆነ በማህበራዊ ሰላማዊ ኑሮ ተሰምነት እንዲኖራቸው ማድረግ፣ ምርጫን ሰላማዊ ስለማድረግ፣ ሰላምን ማስፈን፣ ሙስና መቆጣጠር፣ የአገር ሀብትን በአግባቡ ማከፋፈል ዋናዎቹ ናቸው። ኬንያታ ዛሬ ሰነዱን የኬንያ ፓርላማ አባላት በተገኙበት ሲያጸድቁ፣ የፖለቲካ መሪዎች በሚያስማሙ ጉዳዮች አብሮ መስራት አለባቸው ብለዋል። ወንዘቱ ሌትስ ኖት ዌስት አዋ ታይም ወገኖቼ፣ ይህች ኬንያችን የተሠራችው በአንድ ጀንበር አይደለም። በሚያለያዩን ነገሮች ላይ በማተኮር ጊዜያችንን አናባክን። አቅማችንን ሁሉ አብረን እንድንኖር በሚያደርጉን ነገሮች ላይ እናውል። እስኪ በሐሳብ የማንስማማባቸውን ጉዳዮች ደግሞ ለሕዝቡ እንተውና ሰው በምርጫ ይወስንበት። ፕሬዚዳንት ኬንያታ አክለው መሪዎች የግል ፍላጎታቸውን ጤናማ ማድረግ እንዳለባቸው አሳስበዋል። ተቀናቃኛቸው ራይላ ኦዲንጋም የመግባቢያ ሰነዱ ብዙ ጉዳዮችን የሚፈታ ነው ካሉ በኋላ የመንግስት ሰራተኞች ከሙስና እንዲርቁም ያደርጋል ብለዋል። አንድ ሰውም በመንግሥት ሥራ ላይ እያለ የንግድ ሥራ መሥራት ትክክል አይደለም፣ ከሚሠራበት ቢሮው ውጭም ቢሆን መሥራት ቢፈልግ የመንግሥት ሥራውን መልቀቅ አለበት። ቢልዲንግ ብሪጅስ ኢኒሽቲቭ የተሰኘው ይህ ሰነድ በዞንና ወረዳ አስተዳደሮች ምክር ቤት ውይይት ተደረገበት ሲሆን የዞን አስተዳደሮች በጀት 35 በመቶ እንዲጨምር የጠቅላይ ሚኒስትር ሹመትም እንዲኖር ያስቀምጣል። የመንግስት ካቢኔ ቡድን ጠቅላይ ሚኒስትር፣ ምክትል ፕሬዚዳንት፣ ካቢኔ ሚኒስትሮችና ፕሬዚዳንት እንዲያካትት የሚጠቁም ሲሆን የተቃዋሚ ቡድንም በፓርላማ ተሰሚነት እንዲኖር ቦታ ይሰጣል ተብለዋል። ሙስናን ለመቆጣጠርም በሙስና የተመዘበረውን ገንዘብ ለጠቆመን ሰው አምስት በመቶ ይሰጠዋል ሲል ሰነዱ ያስቀምጣል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ። ገልሞን፣ አመሰግናለሁ ለዘገባው። ድልድዮችን መዘርጋት የተባለው የኬንያ እቅድ ሰነድ የወጣው ትናንት ነበር። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሥልጣን በሚያስነሳ ደረጃ ለመክሰስ የሚያበቃ ጥፋት ፈጽመው እንደሆን በሀገሪቱ የተወካዮች ምክር ቤት የተጀመረው የምርመራ ሂደት ቀጥሏል። በዋሽንግተኑ የፖለቲካ ግብግብ ላይ ዐይኖቻቸውንና ቀልባቸውን ተክለው የሚከታተሉት አሜሪካውያን ብቻ አይደሉም። በዓለም ዙሪያም ሰዎች ሂደቱን በአንክሮ እየተከታተሉ ናቸው። ብዙዎችም እሰጥ አገባውን የአሜሪካን ዲሞክራሲ በተግባር እያስተዋሉበት መሆኑን ይናገራሉ። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ አለ ቆንጅታ የብሪታንያ ምርጫ እየተቃረበ ነው። ብዙዎች ዜጎቿ ታዲያ በሀገራቸው እየሆነ ያለው አትላንቲክ ውቅያኖስን ተሻግሮ ሲንጸባረቅ እያስተዋሉ ነው። በለንደን ዩኒቨርሲቲ ኮሌጅ የፖለቲካ ሳይንቲስቱ ቶማስ ጊፍት አንዱ ናቸው። እንዲህ ይላሉ። በመንግስት መተረማመስ ወይም ስራን ማከናወን አለመቻል አባዜ ዩናይትድ ስቴትስ እና ዩናይትድ ኪንግደም እኔ እበልጥ እኔ እበልጥ ፉክክር ላይ ናቸው። በህዝብ አስተያየት ግምገማዎች መሰረት ከአምስት እንግሊዛውያን ውስጥ ስለ ዶናልድ ትረምፕ አዎንታዊ አመለካከት ያለው ግፋ ቢል አንድ ቢሆን ነው። ይህ ደግሞ በዩናይትድ ስቴትስ ምክር ቤት የተከፈተውን ምርመራ በሚከታተሉት እንግሊዞች ዘንድ እየተንጸባረቀ ነው። የለንደኑ ነዋሪ ዴ ቶማስ አንዱ ናቸው። በተወካይ ምክር ቤት ካለፈ መወሰኛው በርትቶ በመቆም አንድ ነገር ያደርጋል ብዬ ተስፋ አደርጋለሁ። እኚህ ሰው ፕሬዚደንት መሆን አይገባቸውም፣ ከስልጣን መወገድ አለባቸው። ፓሪስ ላይ ደግሞ ድብልቅ አስተያየት ነው የሚሰማው። ዶክተር ዣክ ጋው እንዲህ ሲሉ አስተያየታቸውን ይሰጣሉ። ጥሩ ሐሳብ ይመስለኛል። ዲሞክራሲ እንዲሰራ እድል ይሰጣል። ሰለኔ ኤ ደግሞ ትራምፕ እንደተመረጡ ብዙ ተከታይ እንደነበራቸው አውቃለሁ። ያ እየቀነሰ ይመስለኛል። አሁን ብዙ ሰው ግድ የለውም የሚል አስተያየት ሰጥቷል። ይልቁኑ ሩሲያ ላይ ብዙ ትኩረትና በርከት ያለ የዶናልድ ትረምፕ ደጋፊ ያለ ይመስላል። የሞስኮ ነዋሪ ሚሀይል ራሳቸው መረጧቸው፣ አሁን ደግሞ ያንን ውሳኔ ለመቀልበስ ይፈልጋሉ። ትክክል አይደለም። ሌላው የሞስኮ ነዋሪ ዲሚትሪ ደግሞ እንዲህ ይላሉ። እኔ ይሄ የፖለቲካ ትግል ይመስለኛል የባይደን ቡድን ትራምፕን የሚያሳጣ መረጃ በመፈልፈል ከስልጣን እንዲወርዱ ሊያደርጉ ነው የሚመስለኝ። ዩናይትድ ስቴትስ የሩሲያ የስትራቴጂ ተፎካካሪ ልትሆን ትችላለች። ያ እንዳለ ሆኖ የሩሲያ ፕሬዚደንት ፑቲን የግድ በአሜሪካው አቻቸው ላይ የሚነሱ የፖለቲካ ችግሮች ያስደስቷቸዋል ማለት አይደለም። አንድሬ ኮርቱኖቭ የሩሲያ የዓለም አቀፍ ጉዳዮች ምክር ቤት ስራ አስኪያጅ ናቸው። እንዲህ ሲሉ አስተያየታቸውን ሰጥተዋል። ከሞስኮ ጋር ያሉ ችግሮችን ሊፈታ የሚችል ጠንካራ የዩናይትድ ስቴትስ ፕሬዝደንት ብቻ ነው። ስለዚህ ትራምፕ በክስ ከተጠመዱ አቋማቸውን እንደሚያዳክምባቸው የታወቀ ነው። አንድ ነጥብ ሶስት ቢሊዮን ሕዝብ ያላት እና ብዙ ጊዜ ከዓለም ትልቋ ዲሞክራሲ ተብላ የምትጠራው ህንድ ደግሞ ሕዝቡ የዩናይትድ ስቴትስ ምክር ቤት ውስጥ የሚካሄደውን ምርመራ በመርሁ ያደንቃል። ዲፒካ ናንጃፓ የበጎ ፈቃድ ድርጅት ሰራተኛ ናቸው፣ እንዲህ ይላሉ በጣም ፍትሐዊና ትክክለኛ ዲሞክራሲ ስራ ላይ መዋሉን የሚያሳይ ነው። አሺሽ ባርኔጂ ደግሞ ጡረታ ላይ ያሉ የመንግስት ባለስልጣን ናቸው። እንዲህ የሚል አስተያየት ነው ያላቸው። መሪዎቻችን ይበልጥኑ ተጠያቂ መሆን አለባቸው። ህንዶቹ ፕሬዚደንት ትረምፕን ራሳቸውን በሚመለከተው ግን አስተያየታቸው የተለያየ ነው። ኒቪዴታ እንዲህ ይላሉ። I really hope justice prevails, and he is thrown out. They just want to bring him down, score some brownie points. የግብጽ ካይሮ ነዋሪው ሳሜህ ጎኒም በበኩላቸው ዶናልድ ትራምፕ ፈጽመዋል በተባሉበት ድርጊት የእኛስ መሪዎች ቢሆኑ በሚል አይነት ነው የሚመለከቱት። የግል ጥቅማቸውን ብቻ ነው የሚያዩት። እሳቸውን የሚጠቅማቸው ከሆነ ሌሎች ሙስና እንዲፈጽሙ ይፈልጋሉ። በሌላው የአፍሪካ ጠርዝ ጆሃንስበርግ ውስጥ የሚሰጠው የህዝብ አስተያየትም የተለያየ ነው። የምግብ ስራ ባለሙያው ሀነት ሲሌ ሾንግዌ እንዲህ ይላሉ። ጥሩ ስራ እየሰሩ ይመስለኛል። ስለዚህ ከስልጣን የሚወገዱበት ምክንያት አይታየኝም። የጽዳት ሰራተኛው ጆሴፍ ማይሳ በበኩላቸው that is ዶናልድ ትራምፕ ለአሜሪካ ጥሩ ነገር አላመጡም። ስለዚህ መሰናበት አለባቸው። ዩናይትድ ስቴትስ ፕሬዝደንታዊ ምርጫዋን ልታካሄድ እየተዘጋጀች ነች። የምክር ቤቱ ሂደት መጪው ዓመት ውስጥም ሊቀጥል እንደሚችል ነው የሚገመተው። የዓለም ህዝብም እያንዳንዷን አካሄድ ባንክሮ መከታተሉን ይቀጥላል። አመሰግናለሁ ቆንጂት። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት አሁን ከምሽቱ ሦስት ሰዓት ከሰላሳ ስድስት ደቂቃ ነው አዲስ አበባ ላይ የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው ቴክኒሽያኑ ቮይቴክ ዞርኒያክ የወይብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች ዋና አዘጋጇ ትዝታ በላቸው ነች ዝግጅቶቻችንን በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ እንደምትችሉ ላስታውሳችሁ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። በናይል ሳት እንደዚሁ ቪኦኤ 24 ላይ ታገኙናላችሁ። አሁን ደግሞ ስለ መንገድ ስራ ወሬ ያለን ከጅቡቲ ታጆራ ወደብ ኢትዮጵያ አዋሽ አርባ የሚገባ የአውራ ጎዳና ፕሮጀክት ሰሞኑን በከፊል ተመርቋል። አለም ፍሳሐ ከመቀለ ዝርዝር ዘገባ ልኮልናል። የጅቡቲ መንግስት ፕሮጀክት የሆነው የታጆራን ወደብ ከኢትዮጵያ የሚያገናኝ መንገድ ሙሉ በሙሉ መጠናቀቁን በትራንስፖርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር አቶ እንዳልካቸው ጸጋይ ገልጸዋል። በጅቡቲ መንግስት በኩል የተገነባው የታጁራ በለሆ የመንገድ ፕሮጀክት ነው የተመረቀው። የጅቡቲው ፕሬዚዳንት እስማኤል ኦማር ሌላ የትራንስ የተመረቀው በልሆ የድንበር ከተማ ናት። በሁለቱንም መንግስታት ኢኮኖሚያዊ ግንኙነት የሚያጠናክር ስለሆነ በሁለቱም መንግስት በኩል የተወሰደ ፕሮጀክቶች ነው። ከኢትዮጵያ በኩልም ከበልሆ ወደዚህ ወደ ዋናው ከአዋሽ ወደ ሰመራ በሚሄደው መስመር ላይም የማገናኘት ስራ ወደ ዘጠና አምስት ፐርሰንት ደርሷል። በቅርቡ ይመረቃል። እንዳልካቸው በኢትዮጵያ በኩል ያለው የመንገድ ስራ በመጠናቀቅ ላይ ይገኛል ብለዋል። ያለው በዚህ አመት የሚጠናቀቅ ነው። ከዛ በፊት ያልቅ ይችላል። አምስት ፐርሰንት ብቻ ስለቀረች አመትም ላይፍ ይችላል። በአመቱ አጋማሽ ሶስት አራት ወር በፊት የፊኒሽንግ ስራ ተጠናቆ ሁለቱም ይገናኛሉ የሚልቅ ነው ያለን። እስካሁን ድረስ ከጅቡቲ ታጁራ ወደብ እስከ ሰመራ ያለው የመንገድ ስራ የጅቡቲ መንግሥት ፕሮጀክት ሲሆን በኢትዮጵያ በኩል ደግሞ ከብድር በተገኘ ገንዘብ መንግሥት እንደሚያሰራው አቶ እንዳልካቸው ገልጸዋል። ይህ ፕሮጀክት ለሰሜን ኢትዮጵያ ያለው ፋይዳ በጣም ከፍተኛ ነው ይላሉ። ለአፋርና ትግራይ በጣም ትልቅ ኢኮኖሚያዊ ፋይዳ ነው ያለው በዛው በቀጥታ ከአዲሱ ወይም ይሄ ጀምረው የታጅ ፖርት በርካታ ቸ ጀነራል የሆነ ካርጎዎች፣ የተለያዩ ኤክስፖርት ምርቶች የሚሄድበት እና የሚመጣበት ፖርት ስለሆነ በዚህ ረዥም ጉዞ ና ኪሎሜትር አቋርጦ የሚሄዱ ካርጎዎች ና ፖርት ኤክስፖርት ማቴሪያሎች ብዙ ኪሎሜትር አቋርጦ የሚሄዱትን በአጭሩ በተለይ ወደ ሰሜን የሚሄዱት ወደ አፋር፣ ወደ መቀሌ የሚሄዱት በዛው በዚህ መንገድ ቀጥታ ከታጁራ ፖርት ወደ አፋር ወደ መቀሌ ወደ ሰሜን የአማራ ክፍሎች ያለውን መጠቀም ይቻላል። ኢኮኖሚያዊ ጠቀሜታው ትልቅም ስለሆነ ነው የሁለቱ መንግስታት። የትግራይ ክልል ኮንስትራክሽን ቢሮ ኃላፊ ወይዘሮ አልማዝ ገብር ጻድቅ ደግሞ ለትግራይ ክልል ያለው ፋይዳ እንዲህ ይገልጻሉ። ከም ትግራይ ዓብዪ ረብሐ እዩ ዘለዎ ሓደ። ማለት ለትግራይ ትልቅ ጥቅም አለው። በአጭር ጊዜ ወደ ትግራይ መድረስ ስለሚቻል ጊዜም በጣም ይቆጥባል። የጉዞ ጊዜ ከቆጠበ ደግሞ የምጣኔ ሀብት ጥቅም አለው ማለት ነው። ዋጋም ይቀንሳል። አማራጭ ወደብ ስለምናገኝ ለትግራይ ከፍተኛ የምጣኔ ሀብት ጥቅም ነው የሚኖረው። መንገዱ በፍጥነት ተጠናቆ አገልግሎት መስጠት መጀመር አለበት። በእኛ በኩል የምንችለውን ሁሉ እናደርጋለን። በፌዴራል መንግስት በኩልም የቀረ ነገር ካለ በማጠናቀቅ ስራ እንዲጀምር ማድረግ አለበት። ለአሜሪካ ሬዲዮ አለም ፍስሃ ከመቀለያ። ለምን እናመሰግናለን። የተፈጥሮ አካባቢ ሳይንስና ህይወት አሁን ይቀጥላል። የቻይናው ግዙፍ የኢንተርኔት ላይ ገበያ አሊባባ መስራችና የቀድሞው ሊቀመንበር ከሰሞኑ አዲስ አበባን ጎብኝተዋል። ከመንግሥት ባለሥልጣናት ጋርም መክረዋል። ሀብታሙ ስዩም በቀጣዩ የሳይንስና ቴክኖሎጂ መሰናዶ በዓለም የቴክኖሎጂ መድረክ ትልቅ ስም ያላቸው ሚስተር ጃክማ ጉብኝት ለኢትዮጵያ ቴክኖሎጂ ፋይዳው ምን ሊሆን እንደሚችል ከአንድ ባለሙያ ጋር ተወያይተዋል። እንደሚከተለው ይሰማል። ከግዙፍ ዓለም አቀፍ ዘርፈ ብዙ የቴክኖሎጂ ድርጅቶች መካከል አንዱ የሆነው የአሊባባ ድርጅት መስራችና የቀድሞ ሊቀመንበር ከሰሞኑ ኢትዮጵያን በመጎብኘት ላይ ይገኛሉ። በስካሁኑ ቆይታቸው ድርጅታቸውና የኢትዮጵያ መንግስት የኤሌክትሮኒክ ዓለም ንግድ የተሰኘውን መርሃ ግብር በኢትዮጵያ ለማስጀመር የመርህ ስምምነት መፈራረማቸው ተሰምተዋል። ለመሆኑ የኒህ በዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆኑት ሰው ሰሞነኛ ጉብኝት ለሀገራችን የቴክኖሎጂ ምህዳር ምን አንድምታ ይኑረዋል? በዚህ ርዕሰ ጉዳይ ላይ ለመነጋገር ሰለሞን ሙልጌታ ካሳን ጋብዣለሁ። ሰለሞን በኢቢኤስ ቴሌቪዥን የሚተላለፍ ቴክኖሎጂ ላይ የሚያተኩር ትርኢት አዘጋጅና አቅራቢ ነው። የግርም ተሳይቴክ መጽሐፍ ደራሲ እንዲሁም የቴክኖሎጂ አምባሳደርም ከመሆኑ ባሻገር እዚህ ዩናይትድ ስቴትስ መቀመጫውን ባደረገው በፎርቹን መጽሔት ምርጥ አምስት መቶ አማካሪ ድርጅቶች ዝርዝር በተካተተ ድርጅት ውስጥ የቴክኖሎጂ ስትራቴጂስትና አማካሪ ሆኖ ይሰራል። ሰለሞን ግብዣና ክብረህ በስልክ መስመራችን ላይ ስለተገኘህ እጅግ አመሰግናለሁ። እኔም ጥሪ ስላደረግልኝ በጣም አመሰግናለሁ። ሀብታ ወደ ቀዳሚ ጥያቄ ልሻገር። ሰሞነኛው የሚስተር ጃክማ ጉብኝት ገና በመሟሟቅ ላይ ላለው የኢትዮጵያ የቴክኖሎጂ ምህዳር ምን አይነት ትርጉም አለው? ምንስ ነው ፋይዳው የሚለውን እስቲ ትንሽ እንነጋገር። በጣም ጥሩ ጥያቄ ነው። እሱ አይ ቲንክ የውይይታችንን መሰረት ያበጃል ብያለው ብዬ አስባለው። በጣም ብዙ ነገር ነው የሚሆነው። እንደምታውቀው ስለ አሊባባ ብዙዎቻችን እናውቃለን። እየሆነ ያለው የቻይናው አማዞን ነው የሚባለው ወይም የዓለም አቀፉ አማዞን ነው የሚባለው። ብዙ ነገር በዛ ላይ በኢኮሜርስ ወይ ደግሞ በኤሌክትሮኒክ ላይ በተመሰረተ የንግድ ልውውጥ ላይ ከፍተኛ ስኬትን ያስመዘገበ የዲጂታል ፕላትፎርም የቴክኖሎጂ ተቋም ነው። ስለዚህ ይሄንን ደግሞ የመራው ባለ ራዕዩ ኢትዮጵያ መጥቶ ይሄ የዚሁ እንቅስቃሴ አካል ኢትዮጵያ እንድትሆን እፈልጋለሁ ብሎ ይሄንን ስምምነት መፈጸሙ በጣም ትልቅ የሆነ አንድምታ ይኖረዋል። ምክንያቱም ይሄ ነገር በሚጀመር ጊዜ ይሄ ራዕይ ወይም ይሄ ወደ ተግባር በሚከባበት ጊዜ ቴክኖሎጂ ብቻ አይደለም። በውስጥም የሚያካትተው በአብረው ይዘቸው የሚመጠው የሚመጡ ፍላጎቶችና መስፈርቶች ይኖራሉ። ለምሳሌ በዚህ በኤምኦዩ በሚባለው ሜሞራንዱም ኦፍ አንደርስታንዲንግ ስርርም ወቅት ላይ ከተጠቀሱት ነገሮች አንዱ ይሄ ኢደብሊዩቲፒ ቅድም የገለጽ ከሆነ ፕላትፎርም ለመጀመር ፖሊሲ መስተካከል አለበት፣ ፍሬምወርኮች መሰራት አለባቸው። የዲጂታል ካፓሲቲ ቢልዲንግ ወይ ደግሞ ይሄ የዲጂታሉ የአቅም ግንባታ ይህንን ነገር ሰፖርት ማድረግ የሚችል የአቅም ግንባታ በሀገሪቱ ላይ የግድ ያስፈልጋል። ከዚህም በተጨማሪ የሰው አቅም ግንባታ ሂማን ካፒታል የምንለውም ተያይዞ ይመጣል ማለት ነው። ከዚህ በተጨማሪ በርካታ ነገሮችን አብሮ ይዞ ይመጣል። ስለዚህ እጅግ በጣም ትልቅ ነገር ነው ብዬ ነው የማስበው። በዚህ ኢኒሽቲቭ ውስጥ ኢትዮጵያ በአፍሪካ ሁለተኛዋን የሆነችው በሁለት ሺ አስራ ስምንት አመተ ምረት ሩዋንዳ የመጀመሪያዋ የኢደብሊዩቲፒ ኢኒሽቲቭ ተቀባይ ሆና ነበረ። የሁለተኛው ደግሞ ሀገር ጃክማ ኢትዮጵያ እንድትሆን ወስኖ ይሄ ሆነዋል ማለት ነው። ስለዚህ በጣም ትልቅ ውጤት ያመጣል ብዬ ተስፋ አድርጋለሁ። እንግዲህ እንደሚታወቀው በተለያዩ መስኮች እንቅስቃሴያቸውን እያሳዩ ያሉ አነስተኛ ወጣኔዎች ወይም ስታርታፕስ እያየን ኢትዮጵያ ውስጥ የአሁኑ የአሊባባ መስራች ጉብኝት በልዩ ሁኔታ እነሱን የሚጠቅምበት አግባብ አለው ወይ? አዎ እንግዲህ የኢደዩቲፒ ወይ ኤሌክትሮኒክ ወልድ ትሬድ ፕላትፎም ዋናው አላማውም ከዛ ጋር የተያያዘ ነው። ምክንያቱም በሁለት ሺህ አስራ ስድስት ዐመተ ምህረት በዚሁ በጃክማ ነው ይሄ ነገር ወደ ተግባር የመጣው ቤዚክሊ ምንድን ነው በኤሌክትሮኒክ ሁኔታ የሚደርጉ ግብይቶችን የሚያነሳሳ የሚያበረታታ ዋና ትኩረትን ደግሞ በስሞል ኢንተርፕራይስስ ስሞል ሚዲየም ኢንተርፕራይስስ ኤስኤምኢስ በምንላቸው ላይ ትኩረት ሰጥቶ እቃቸውን፣ ስራቸውን የሚያከናውኑትን ነገር በአለም ገበያ ላይ በትልልቆቹ ሳይጨፈለቁ እኩል ተፎካካሪ ሆነው ስራዎቻቸውን እንዲያቀርቡ የሚያደርግ ነው። ስለዚህ እንግዲህ እንዳልኩህ ቀጥተኛና ቀጥተኛ ያልሆኑ ብዙ ስታርታፖችን መደገፍ ይችላል። ጥቅም ሊያሰጥ ይችላል ተብሎ መታሰብ ይችላል። ከሚመረትበት ጀምሮ ከገጠር ይሁን ከከተማ አነስተኛ ከተሞች ወደዚህ ፕላትፎርም እስኪመጣ ድረስ ሰፊ የሆነ ሰፕላይ ቼን አለ። በዛ ውስጥ ብዙ ስራ ፈጠራዎች፣ ተጠቃሚዎች ይኖራሉ ተብሎ ይታሰባል። ስለዚህ ቀጥታ ይህ እንዲሁም የሚመለከተው ስታርታፖችም ቴክኖሎጂውን የሚደግፉትም ሆነ በተዘዋዋሪ ደግሞ ይህ ምርታቸውን የሚያቀርቡት በዚህ ቴክኖሎጂ ተጠቃሚ የሚሆኑትን ሁሉ ስለሚያካትት ከስታርታፖች ጋርና ከአነስተኛ ድርጅቶች ጋር በጣም የተያያዘ ነው ብዬ አስባለሁ። እንግዲህ የጃክማ ሰሞነኛ ጉብኝት ከፈጠረው ፈንጠዝያ ተሻግረው ግን አሁንም ሊታሰብባቸው የሚገቡ ጉዳዮች ይኖሩ ይሆናል። እዚህም እዚያም የሚታዩ የወጣት ቴክኖሎጂ እንቅስቃሴዎች አሉ። በግዙፉ ተቋም ጥላ ስር እንዳይሸፈኑ፣ ጫናው እንዳይደርስባቸው ምን መደረግ አለበት? ኢትዮጵያ የአሊባባን ጉዳይ በምን ጥንቃቄ ውስጥና ነው ማስተናገድ ስ የሚኖርባት በጣም ጥሩ ጥያቄ ነው ይሄ ሁልጊዜ መታየት ያለበት ነው በአለም አቀፍ ደረጃ እንግዲህ ትልልቅ ኩባንያዎች እንቅስቃሴ በሚያደርጉ ጊዜ ስራቸውን በሚያስፋፉ ጊዜ ሁልጊዜ ታሳቢ የሚሆነው ወይም ደግሞ ስጋት የሚሆነው ከስር ያሉት ይጨፈለቃሉ የሚለው ነው እንግዲህ ያንድ አይሆን ተስፋ አደርጋለሁ መንግስትም እንዳልኩት ወይም ደግሞ ቀደም ብዬ ቀሾ ላይሆን ይችላል መንግስትም በስር ያሉ ታዳጊ ወጣቶችን የቴክኖሎጂ ኩባንያ ለማቋቋም የሚፈልጉትን ኢኮሜርስ ፕላትፎርም ማደራጀት የሚፈልጉትን እንግዲህ በማይጨፈልቅ መንገድ እነሱን በሚያቅፍ መንገድ ይሆናል ብዬ አስባለሁ። እንደኔ መረዳት ከሆነ ኢ ደብሊዩ ቲ ፒ ዋና ዓላማው በሀገር ውስጥ ያሉ ምርቶችን ከጥቃቅንና አነስተኛ ተቋማት የሚፈጠሩ ምርቶችን በአለም አቀፍ ገበያ ላይ ለማቅረብ ነገሮችን ማመቻቸት እንደሆነ ተስፋ አረጋለሁ። ያ በእንዲህ እንዳለ ደግሞ በጎንዮሽ እንዳልከው በርካታ ግሩም የሆኑ ወጣቶች የራሳቸውን አነስተኛ የሆነ ኢኮሜርስ ፕላትፎርም እየፈጠሩ የሀገር ውስጥ ደግሞ ፍላጎትን ለማሟላት እንቅስቃሴ እንዳለ አውቃለሁ። እኔም ከምሰራው ስራ በሾይም ላይ የሚያቀርብኳቸው የተወሰኑ አሉና እንግዲህ ኢ ደብዩ ቲ ፒ አላማ ፕላትፎርም የኢትዮጵያን ምርቶች ወደ አለም አቀፍ ገበያ የማውጣት ነገር ከሆነ ከስር ያሉት ወጣቶች ደግሞ ሀገር ውስጥ በጣም ሰፊ ፍላጎት እንዳለ እናውቃለን። መቶ አስር ሚሊዮን ህዝብ የሚኖርባት ሀገር ነች ኢትዮጵያ። የከተማዎቹን እንኳን ብንቆጥር ለይተንም ብዙ ሚሊዮን ሰዎች አሉና ያ ፍላጎት እስካለ ያን እያቀረቡ ይሄ ደግሞ ትልቁ ደግሞ አቅም ለጊዜው አቅማቸውን እስከሚገነቡ ደግሞ አቅም ያለው የአሊባባ አይነቱ ከዓለም አቀፍ ገበያው ጋር ኢትዮጵያን ለማገናኘት ከሆነ የአርሶ አደሮቻችንን ምርት ሊሆን ይችላል፣ የፋብሪካ ስራዎችን ሊሆን ይችላል፣ ውጤቶችን፣ ምርቶችን ወደዛ የሚወስድ ከሆነ ተደጋጋፊ ነው ብዬ አስባለሁ። ግን እንደጠቀስከው አንተ ፖሊሲው ቀረጻው፣ የወደፊት ሂደቱ ሮድማፑ ከስር ያሉትን ሀገር በቀል የሆኑትን በማይጨፈልቅ መንገድ መሆኑ መታሰብ አለበ መታየትን፣ አሪቫይዝ መደረግ እንዳለበት ነው። የመጨረሻ ጥያቄ የሚሆነው እንግዲህ ቴክኖሎጂን የሚመለከቱ ታላላቅ ጉባኤዎች፣ ታላላቅ ግለሰቦች ወደ ኢትዮጵያ ወደ አዲስ አበባ በመሄድ ከወጣቶችና ከብዙ ወጣኔዎች ጋር እየተገናኙ ያለበት፣ አንዳንዶቹ ምናልባት የወርቃሙ የቴክኖሎጂ ዘመንን ጅማሮ ወይም ዋዜማ እያደረጉ ይወስዱታል። አንተ እንግዲህ ኢትዮጵያ ውስጥ እየተመላለስክ በቴክኖሎጂ ውስጥ ያለውን እንቅስቃሴ ትመለከታለህ፣ ፕሮግራሞችንም ትሰራለህ። ምን ያክል ኢትዮጵያ ዝግጁ ናት ቴክኖሎጂ መርሃ ግብሮችን ለማስተናገድ ምን ያክል ዝግጁ ናት ብለህ ታስባለህ? በአንተ እይታ። በጣም ብሩም ጥያቄ ነው። እስካሁን ያለው መነሳሳት መንግስትም በአሁኑ ሰዓት ላይ በዚህ በዲጂታል ትራንስፎርሜሽን ላይ የሚያደርገው እንቅስቃሴ በጣም የሚያስደስት ነው፣ የሚበረታታ ነው። አሁንም እኔ አንድ የምለው ነገር አለ። ከዚህ በፊትም ጠቅሻለሁኝ በሚሰጣቸው ሌክቸሮች፣ ኪኖት ስፒቾች፣ በፕሮግራሜ ላይም በመጽሐፊ ውስጥም የጠቀስኩት ወደፊትም የምጸናበት አቋም አለ። እውነተኛ የሆነ ዲጂታል ትራንስፎርሜሽን በአንድ በሀገር አቀፍ ደረጃ እንዲፈጠር ፕራይቬት ሴክተሩ ዋና ተጫዋች መሆን አለበት። መንግስት ማድረግ ያለበት አሁንም እየተደረገ ያለ ነው በጣም ደስ የሚለው ነገሮችን ማመቻቸት ፖሊሲ። ከዚህ በፊት በጣም የጠበቀ ነበር። በተለይ በቴክኖሎጂ ዘርፉ ስራ ለመስራት ኢትዮጵያ ውስጥ ብቅ ያለ የማያፈናፍን ኢንከረጅ የማያደርግ የማያበረታታ ነበር። እነዛ ጥላዎች እየተገፈፉ ናለት። ያ በቀጣይነት መንግስት ኢኮሲስተሙ እንዲያብብ እንዲመቻች ኢንከሬጅ እንዲደረግ ኢንሴንቲቮችን በማስተካከል ፖሊሶችን ቀላል በማድረግ የቴክኖሎጂ ላይ የተመሰረቱ እውቀት መሰረት ላይ ያደረጉ ኩባንያዎች፣ ድርጅቶች፣ ምርቶች እንዲስፋፉ በማድረግ ላይ ፖሊሱ ላይ ከፍተኛ ስራ መስራት አለበት። ኢኔብለር መሆን አለበት። ነገር ግን የሹፌሩ መቀመጫ ላይ መሪውን የሚይዘው በዚህ አብዮት በዚህ የዲጂታል አብዮት ውስጥ የፕራይቬት ሴክተር ነው ብዬ ነው የማምን። ሰለሞን ሙልጌታ ካሳ በጣም አመሰግናለሁ፣ ሙያዊ ትንታኔን ስለሰጠን አመሰግናለሁ። መልካም ምሽት። እኔ ደግሞ ዘገባውን ያዘጋጀውን ሀብታሙን አመሰግናለሁ። የተፈጥሮ አካባቢ ሳይንስና ህይወት ቅንብር ነበር የሰማችሁት። የሜሪ ቻፕሊን ካርፔንተርን ታንክስጊቪንግ ወይም ምስጋና ነው እየሰማችሁ ያላችሁት። ዛሬ የምስጋና ቀን ነው። የምስጋና ቀን ዘገባዎችን ጊዜ ካለም ጣዕመ ዜማም ይዘናል። ስለ ቡቃያው ስለ ሆነልን በጎ ሁሉ ስለ ተደረገልንም መልካም ተግባር ስላለን ካብትና ስለ ታደልነው ጸጋ ምስጋና እናቀርባለን፣ ክብር ይሁን፣ ፌሽታ ይሁን ይላሉ። በዩናይትድ ስቴትስ፣ በካናዳ፣ በካሪቢያን፣ በላይቤሪያ፣ በጀርመን፣ በጃፓን ያሉ ሁሉ በርግጥ የልባቸውን ምስጋና ለአምላክም ለቤተሰቦቻቸው ለወዳጆቻቸውና፣ በአጋጣሚም ቢሆን በጎ ለዋለላቸው ሁሉ የሚያቀርቡበት ዕለት ይለያያል። የዩናይትድ ስቴትሱ የምስጋና ቀን ታንክስጊቪንግ ዴይ፣ የማዕድና የጥጋብ ዕለት፣ የዘመድ አዝማድ መሰባሰቢያ ቀን ሆኖ የሚውለው በየዓመቱ ወርሃ ኖቬምበር በገባ በሦስተኛው ሐሙስ ነው። ኅዳር አጋማሽ አቅራቢያ በሚውለው ሐሙስ እንደማለት ነው። ለኢትዮጵያውያን በርግጥ ዕለቱ ሰው ከየዘመዱ ጋር እየተገናኘ የሚደሰትበትና የሚያከብረው ብቻ ሳይሆን የበጎ አገልግሎት ተግባራት የሚከናወኑበትም ነው። ዘመቻ የቤት ግንባር የሚሠራው ለትርፍ ያልሆነ ድርጅት ነው። ምግብ ለጦሩ የሚባለው መርሃ ግብሩ ዋሽንግተን ዲሲ አካባቢ ላሉ ወታደራዊ አገልግሎት ላይ ያሉ ቤተሰቦች የምስጋና ቀን ገበታ በየዓመቱ ያቀርባል። ከድርጅቱ ዳይሬክተሮች አንዷ ቪቪያን ዴትሪች በመልካም ምግቦችና ስጦታዎች የተሞሉ አራት መቶ ሳጥኖችን አድርሰዋል ለአውዳመት። የዛሬውን የምስጋና ቀን የምናከብረው ለወታደሮች ቤተሰቦች ገበታቸውን እየሞላን ነው። እያንዳንዱ ቤተሰብ በተለያዩ ምግብና ወይንጠጅ አምራቾች የተዘጋጁ ሙሉ በሙሉ የበሰሉ ምግብና መጠጦችን እናቀርባለን። ከምግቡ የቤተሰብ መገናኘት ትልቁ የምስጋና ቀን ጸጋ ነው ይላሉ የዲሲ ብሔራዊ ዘብ አባሉ ብሪጋዴር ጀነራል ኤረንዲን። የምስጋና ቀን ቅርጫቶች ማለት ቤተሰብህ ተሰባሰበ ማለት ናቸው። ቤተሰብህ ምግቡን አብሮ እንዲቋደስ ወሬውን፣ ፍቅሩን እንዲጋራ ምስጋና እናቀርብበት ዘንድ ምክንያት የሆነን ነገር ሁሉ አብረን የምናከብርበት መንፈስም እንዲወርድብን የሰበቡ ሁሉ ተምሳሌት ነው። ተርኪ የምስጋና ቀን ገበታ ዋነኛይቱ ቀራቢ ፍሪዳ ነች። በድፍን ዩናይትድ ስቴትስ ለመጀመሪያዎቹ አውሮፓውያን ሰፋሪዎች የዛሬይቱ አሜሪካ የያኔ ባለቤቶች ነባሮቹ አሜሪካውያን ያቀረቡላቸው የእንግዳ መቀበያ ተርኪ ነበረችና። ይህች ተርኪ የየጠረጴዛው ጌጥ የየቄራውም ሥራ ነች። ለምስጋና ቀን ይሁን እንጂ ለዩናይትድ ስቴትስ ዐሥራ አንደኛው ፕሬዝደንት አብርሃም ሊንከን ምስጋና ይግባቸውና ሳትላትቀርም ተርኪ እርሳቸው ለልጃቸው ተርኪ እንደ ቀልድ በሰጡት ምሕረት ምክንያት ከእርሳቸው በኋላ የመጡ ፕሬዚደንቶች ሁሉ እነሆ ለበረከት የምትቀርብላቸውን ተርኪ በስለት ሳይሆን በምሕረት ባርከው ወደ ወፎች ማደሪያ ማሳ በሕይወትና በጤና ይሸኛሉ። ዘንድሮም በዚያው ልማድ መሠረት ፕሬዝደንት ዶናልድ ትራምፕ ከትናንት በስቲያ ለዋይትሐውስ የምስጋና ቀን ፌሽታ ለቀረበችው ተርኪ በተሰጣቸው ታላቅ ሥልጣንና ችሎታ ምሕረት ቸረው ሸኝተዋታል። ካሮት ለተርኪዋ ማጣፈጫና ማሸጊያ እንደ ዋና ከሚባሉ ግብዓቶች መካከል ነው። ስለ አሜሪካ የምስጋና ቀን፣ ስለ ታሪኩና ስለ ውሎው ብዙ ባወራኋችሁ ነበር። ገበታ ላይ ጉብ ባለችው ተርኪ ላይ ሃፒ ታንክስጊቪንግ። ዕለቱ ነባር አሜሪካውያን ለምስጋና ቀን በዓል እውን መሆን ያበረከቱትን አስተዋጽኦ ታሳቢ ባደረገ መልኩ መከበር እንዳለበት የታሪክ ምሁራን ያሳስባሉ። ዩናይትድ ስቴትስ ከአርሊንግተን ቨርጂኒያ ውስጥ የሚገኘው የኢትዮጵያን ማህበረሰብ ልማት ማዕከል ኢሲዲሲ በዚህ ዕለት ከተለያዩ ሀገሮች ለገቡ አዲስ ስደተኞች የምስጋና ቀን ድግስ አሰናድቶ የአሜሪካን ባህሎችና በዓላት ያስተዋውቅበታል። ቆንጅታየና ኤደን በቀለ በህብረት ያሰናዱት ዝግጅት ቀጥሎ ይቀርባል። ብዙዎች አሜሪካውያን የዛሬውን የምስጋና ቀን በዓል የመጀመሪያዎቹ የውጭ ሀገር ሰዎች ዘ ኒው ወርልድ አዲሱ ዓለም ተብሎ የሚጠራው ክፍለ ዓለም የረገጡበት መታሰቢያ አድርገው ያከብሩታል። የታሪክ አዋቂዎች ግን አውሮፓውያኑ መጤዎች ዋምፕኖዋግ በሚባሉት ነባር አሜሪካውያን ህንዶች ተደርሶላቸው ባይረዱ ኖሮ ያን ጊዜ በህይወት ተርፈው የምስጋናን ቀን ለማክበር ባልበቁ ነበር ይላሉ። ያን ታሳቢ ባላደረገ መልኩ በዓሉም ማክበርም እንደማይቻል ነው የሚያስገነዝቡት። የመጀመሪያዎቹ አውሮፓውያን ሜይፍላወር በተባለችው መርከብ ተሳፍረው ወደ አዲሱ ክፍለ ዓለም ከደረሱ እነሆ 397 ዓመታት ተቆጠሩ። ያኔ ነው አዲሱ ዓለም ባዶ መሬት እንዳልሆነ፣ ነባር ህዝብ እንደሚኖርበት ያወቁት። ዋምፓናጓዎች አህጉሪቱ ላይ ለብዙ ሺህ ዓመታት ኖረዋል ከዚያ ቀድመው እናም የታሪክ ጠበብት እነሱ የዩናይትድ ስቴትስን ቀደምት ታሪክ በመፍጠር ረገድ ያበረከቱት አስተዋጽኦ መታወስ እንዳለበት የሚያስገነዝቡት ለዚህ ነው። ረኒ ጎኬ ዋሽንግተን ዲሲ የሚገኘው የአሜሪካ ህንዶች ታሪክ ብሔራዊ ቤተ መዘክር ባልደረባ ናቸው። እንዲህ ሲሉ ያስረዳሉ ስለዚህ የአሜሪካ ህንዶች የዛሬዋ አሜሪካ ታሪክና ባህል አካል እንዳልሆኑ ተደርጎ በተዛባ መልክ የሚነገረው ትክክል እንዳልሆነ ማስረዳት በጣም አስፈላጊ ነው። ዋምፓናጓዎች ያኔም የግብርናና የፖለቲካ ስርዓቶችን በደንብ አድርገው ገንብተው ይኖሩ እንደነበረ ነው የቤተ መዘክሩ የትምህርት ክፍል አስተባባሪዋ ረኔ ጎኬ የሚያስረዱት። For each hand we hold, gathered round this table. From far and near we travel home, blessed that we are able. Grateful for this sheltered place. በየአመቱ በህዳር ወር የመጨረሻው ሐሙስ ላይ የሚከበረው ይህ በዓል ለመጀመሪያ ጊዜ የተከበረው እንደ አውሮፓውያን አቆጣጠር በ1621 ዓመተ ምህረት። የሃይማኖትና የፖለቲካ ነጻነት ፍለጋ ከአውሮፓ ወደ አሜሪካ በፈለሱ ሰዎችና ቀደምት አሜሪካውያን ነው የመኸሩን በጥሩ ሁኔታ መጠናቀቅ ተከትሎ በህብረት ያከበሩት የምስጋናና የመሰባሰቢያ በዓላቸውም ነበረ። እንግዲህ ከዚያን ጊዜ ጀምሮ ስደተኞች ወደ አሜሪካ መፍሰሳቸውን ቀጥለዋል። ስደተኞች ወደ አሜሪካ እንደመጡ የባህል ግጭት እንደሚገጥማቸው የታወቀ ነው። ብዙዎች አዲስ ቋንቋ ከመማር ጀምሮ ከአዲስ ባህልና ከአዳዲስ በዓላት ጋር መለማመድ የግድ ይሆንባቸዋል። ይሁን እንጂ ቀድመው ወደ አሜሪካ የደረሱ ስደተኞች አዳዲሶቹን በማላመድ ረገድ ቀላል የማይባል ሚና ነው የሚጫወቱት። አርሊንግተን ቨርጂኒያ የሚገኘው የኢትዮጵያውያን ማህበረሰብ ማዕከልም ለስደተኞች በየዓመቱ የሚያደርገው የምስጋና ቀን ግብዣ እንደ ምሳሌ የሚጠቀስ ነው። የማህበረሰብ ድርጅቱ በዋሽንግተን ዲሲ ተለቅ ያለ የመሰባሰቢያ ድግስ አዘጋጅቷል። አብዛኞቹ ስደተኞች በጦርነት ከፈራረሱ እንደ ኢራቅ እና ፓኪስታን ካሉ ሀገሮች የመጡ ናቸው። ይህ ዓመታዊ የምስጋና በዓል ስደተኞች ከአዲሱ ህይወታቸውና ከአሜሪካ ባህል ጋር እንዲላመዱ ለማገዝ የታቀደ ነው። ሜሪያም ዳውድ ከአፍጋኒስታን የመጣች ስደተኛ ነች። ዛሬ የምስጋና ድግስ አለብን። እናም ሁሉም ሰዎች በተለይም አፍጋኖች ወደዚህ ድግስ ይመጣሉ። ላቶስ ሎሬል ደግሞ የአይቮሪ ኮስት ሰው ነው። የምስጋና በዓል ደስ ይለኛል። ሁሉንም ሰው ነው ሰላም የምለው። እግዚአብሔርንም አሜሪካውያን ላደረጉልን ነገር ሁሉ አመሰግነዋል። ይህ ፕሮግራም በተለይም ከአራት ዓመታት በፊት ግጭት ሸሽቶ ወደ አሜሪካ ለፈለሰው ናይጄሪያዊ ስደተኛ ሀባኖ አዳሆ የተለየ ትርጉም ነው ያለው። መልካም የምስጋና በዓል ይሁን። ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ተስታበላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችሁን ኒያዳኝፍ ሳየና ሰሎሞን አባተንን አብራችሁ ስለቆያችሁን እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ጤና ይስጥልኝ።